መልካሙ በድርስ ተጋድ ያለው ውጫይን ጠብቻለው፣ ሃይማኖቴንም ጠብቅ ያለው። እነዚህ ከቅዱሱ መጽሐፍ የተወሰዱ ቃላት ሰሞኑን ዋሽንግተን ዲሲ አካባቢ በነበረ ሐዘን ላይ በተቀመጡ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን መካከል ተሰሙ። ዶክተር ማይገነት ሽፈራው በ69 ዓመት ዕድሜያቸው አርፈው የአስከሬናቸው ስርዓተ ቀብር በሜሪላንድ ምድር ተፈጽሟል። ስለ ዶክተር ማይገነት ህልፈት ብዙ ሰው አዝኗል። ስለዚህም ሰው ሀዘኑን ለመግለጽ የሰማዩንም ቃል የምድሩንም አባባል ስሜቱንና መንፈሱ የነገረውን ሁሉ ብሏል። መጠንከር ብቸኛው አማራጭ መሆኑን እስክታውቅ እኮ ጥንካሬ ማለት ምን ማለት እንደሆነ አታውቅም። ህሊና መታፈሪያ በእናቷ ሞት የተሰማትን ሀዘን የገለጸችባቸው ቃላት ናቸው። ዶክተር ማይገነት ሽፈራው ይላል በቀብር ስነ ስርዓት ላይ የተነበበው የሕይወታቸው ታሪክ ሲጀምር፣ ዶክተር ማይገነት ሽፈራው መምህርት ነበረች። በትምህርት ቤት ብቻ ሳይሆን በሄደችበት ባለችበት ሁሉ አስተማሪ፣ ወጣቶችም ብቻ ሳይሆን አብሯት የዋለና አብሯት ያለን ሁሉ የምታስተምር የሙሉ እድሜ ዘመን መምህርት። የዚህ ዝግጅት ሐሳብ ሐዘንን ማስተጋባት ወይም ሐዘንን መቀስቀስ ሳይሆን የዶክተር ማይገነትን ሕይወት ማክበር መግለጥና ማጉላት ነው። ሆኖም በዶክተር ማይገነት ሽፈራው ሕልፈት ካዘኑት መካከል በቅርብ የሚያውቋቸው፣ አብረዋቸው የኖሩና የሰሩ የቪኦኤ ባልደረቦችም ይገኛሉና ለዚህ ዝግጅት የሚሆኑ ግብአቶችን እያሰባሰብኩ ሳለሁ ትዝታ በላቸውን ለኢንተርቪው ጋበዝኳት። ትዝታ ለዚህ ለቃለመጠየቄ እንድጋብዝሽ አንድ ያነሳሳኝ ትልቅ ነገር ሰሞኑን በጣም በጣም ስታዝኝ አይቼሻለሁኝ በዶክተር ማይገነት ሽፈራው እረፍት ምክንያት ሐዘንሽን፣ ድንጋጤሽን ሳይ የነበረው ዶክተር ማይገነት ታመሙ ከተባሉበት ቀን ጀምሮ ነበረ። በእርግጥ ሰው ሲሞት ያሳዝናል፣ በተለይ የሚያውቁት ሰው ሲሞት ያሳዝናል። አንቺም ስታዝኝ ከዚህ በፊት ማይችሻ በዚህ ጊዜ ግን ስታዝኝ ሳይሽ በጣም የተለየ ነበረ ሐዘንሽ እና ለመሆኑ ዶክተር ማይገነትን ምን ነገር የተለየ ቢያደርጋቸው ነው እንደዚህ አይነት ስሜት ሲሰማሽ ቆየ? እስካሁን ድረስም ሐዘን ላይ ነሽ እንደማየው? አዎ ሰለሞን፣ እድሉን ስለሰጠኝ አመሰግናለሁ። ማይገነት አንተም አንቺ ብትላት ደስ ይለኛል። እኔ እንደ ጋዜጠኛ ስላለሁ ነው አጠገብሽ። እርግጥ ነው በስራዋ በጣም ክቡር ከሆኑ ኢትዮጵያውያን አንዷ ነበረች ነችም ለብዙ ጊዜ ሆና ነው የምትኖረው ብዬ ለትውልድም ስራዋ ይተላልፋል ብዬ አምናለው እኔ ጓደኛዬ፣ በጣም የቅርብ ጓደኛዬ እንዲሁም አብረን ደግሞ የሰላም ድርጅት ውስጥ አብረን ለረጅም አመታት እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ዘጠና አንድ አመተ ምረት ጀምሮ አብረን ሰርተናል። ስለዚህ ባህሪዋን አውቃለው እንደ ሴቶች ድርጅት መሪ፣ እንደ ሰላም ሰው፣ እንደ ፍትህ ሰው አውቃታለው ከዚያም በላይ ከሰላሳ አመታት በላይ የቅርብ ጓደኛዬ ነች። አበልጆች ነን። ልጄን ህሊናን ክርስትና ያነሳሁት እኔ ነኝ። ቤተሰብም ናቸው እና ቤተሰብም ነን። ስለዚህ ነው ሐዘኑና ድንጋጤው ለማለት። በእርግጥ አንቺ ብቻ ሳትሆኝ ብዙ ሰውም ነው ያዘነው በዶክተር ማይገነት ህልፈት። ትዝታ፣ እስቲ ወደ አነሳሽው ወደ ሰላም ማህበራችሁ ልምጣና ምንድን ነበር የዶክተር ማይገነት አስተዋጽኦ? ትልቁ የማይገነት አስተዋጽኦ እኔ እስከማውቀው ድረስ እንደው ምናልባት የህግ ሙያ ውስጥ ካሉ ሰዎች ውጪ ሆነ ብላ ጊዜዋን ወስዳ የሰብአዊ መብት ሰነዶችን እያጠናች ኢትዮጵያ ውስጥ ሰብአዊ መብት እንዲከበር፣ ሰላም እንዲሰፍን፣ ሴቶች እንዲደራጁ እና ተደራጅተውም ደግሞ ራሳቸውን ቤተሰባቸውን መብታቸውን ከማስጠበቅም ውጪ በሀገራቸው ጉዳይ ሙሉ ተሳትፎ እንዲያደርጉ የምታስተምር የምታደራጅ ሰው ነበረች ማይገነት። እና የተባበሩት መንግስታት ድርጅት የሰብአዊ መብት ሰነድ እየተነተነች ባልደረቦቿን የምታስጠናና ሁሉም ደግሞ በዛ የራሱን መብት አስጠብቆ የሌላውን መብት ደግሞ ለመጠበቅና ለማስከበር እንዲጥር የምታደርግ ነበረች። ድርጅት አቋቁመን ኢትዮጵያን ወመን ፎር ፒስን ዲቨሎፕመንት የሚል ኢትዮጵያ ሴቶች ለሰላምና ለልማት የሚል በኋላ ክሩ የሆነ ወደ ክሩ የተለወጠው ሰንተር ፎር ራይትስ ኦፍ ኢትዮጵያን ወመን ኢትዮጵያ ሴቶች መብት ማዕከል ወደዛ ተለወጠ። ሌሎች ሰፋ ብሎ ወጣቶችም አዳዲስ ሴቶችም ተሳትፈውበት የዛሬ ሶስት አመት ወደ ሰንተር ፎር ራይትስ ኦፍ ኢትዮጵያን ውመን ወይንም የኢትዮጵያ ሴቶች መብት ማዕከል የተለወጠውን መጀመሪያ ያቋቋመችው እሷ ነች። እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ዘጠና አንድ ዓመተ ምህረት የዛሬ ሀያ አምስት አመት ማለት ነው። ልክ ነው። ያ የሆነበት ምንድን ነው? አገራችን ሽግግር ላይ ነበረች። ደርግ ስልጣን ለቆ ኢህአደግ ስልጣን በሚይዝበት ጊዜ ነበረ። ተወዳጅ አልነበረም። ነገሩ ብዙ ጊዜ በጦርነት ነው ሀገራችን የኖረውና እሷ ሰላም ትል ነበረ፣ ሰላም፣ ሰላም፣ ሰላም። በአንድ ሀገር እድገት እንዲኖር ሰላም አስፈላጊ ነው፣ መከባበር አስፈላጊ ነው። ውጥረት ካለ ደግሞ ሰላም አለ ማለት አይቻልም የሚለውን ነበረ የምታስተምረው። ብዙ ሴቶች የሚከተሏትም ሴቶች በዛ ሀሳብ ተደራጅተው ከእሷ ጋር አይሰሩ ነበር። ይህንን አሁን ያልሽውን የሚያጠናክር ባለቤቷ ዶክተር ጌታቸው ነግረውኝ ነበረ። የተለይ አንድ መጽሐፍ አሳትመዋል ሁለቱ በጋራ ሆነው የኢትዮጵያ የ967 ዓ ም አብዮት የሰለጠነው የሰው ኃይል ምልሰት ወደ ኢትዮጵያ የሚል እዛ መጽሐፍ ውስጥ በአብዛኛው ያተኮሩት ይናገሩ የነበሩት ተስፋ ወደ ሰነቁላት የተሻለ ሕይወት ይመጣል ብለው ወዳሰቡላት ኢትዮጵያ ነበረ። እንግዲህ እንደ አጋጣሚ ሆኖ ሁለታችን የሌላ አገር ለማጥናት ዛምቢያ ሄደን አጠናን። የዛምቢያ መንግሥትም ትልቅ እርዳታ ነበር ያደረገልን። ግን መለስ ብለን ስለ ራሳችን ስለምን አናጠናም? አንድ አይነት እኮ አስተዋጽኦ ማድረግ እንችላለን ብለን በዛን ጊዜ አንገብጋቢው የአብዮቱ ፍንዳታና የተማረው ሰው ለመጀመሪያ ጊዜ ከአገር በብዛት የፈለሰበት ጊዜ ነበረ። ዛምቢያን በነበርን ጊዜ ትላልቅ መንግስት የዩናይትድ ኔሽንስ ተቋማት ውስጥ የሚሰሩ ታላላቅ ሰዎች ኢትዮጵያኖች ነበሩ። እዚህም ሀገር ደግሞ መጀመሪያ ስናየው ኢትዮጵያኖች ትምህርታቸውን ጨርሰው ዲግሪያቸውን እንኳን ተሰልፈው ከመቀበላቸው በፊት ወደ ሀገራቸው ነበረ ቶሎ ብለው የሚሮጡት እና የሚመለሱት። ዲግሪያቸው ይቅርታ፣ ዲግሪያቸው ወደ ኋላ ነበረ እንዲያውም በኤምባሲ በኩል የሚላክላቸው። እና ዋናው እንግዲህ ትኩረት የተሰጠው ለምንድን ነው ኢትዮጵያኖች ከሀገራቸው ፈልሰው የሚወጡት? ለመጀመሪያ ጊዜ ድሮ ወደ ሀገራቸው ነበረ የሚመለሱት። አሁን ደግሞ ለምንድን ነው የውጭው ሀገር በጣም እንዲህ እንዲወጡ ወደ ውጭ ሀገር እንዲወጡ ለምና ምን ምንድን ነው ያደረጋቸው፣ የሚል ነው እና ሌላም ደግሞ የተማረው ሰው በተለይም ወደ ኢትዮጵያ ለመመለስ ምንድነው የሚያስፈልግ። እንግዲህ ከሀገር ውስጥ ምንድን ነው ወደ ውጭ እንዲወጡ የሚገፋፋቸው? ግፊቱ ምንድነው? ውጭ ሀገር ደግሞ በተለይም አሜሪካ ሀገር ለመምጣት ምንድን ነው የሚስባቸው? ስበቱ ምንድን ነው? ያንን ነው። ሌላ ደግሞ በሌላ መንገድ እነዚህ ኢትዮጵያኖች ወደ ሀገራቸው ተመልሰው ለመግባት ኢትዮጵያ ውስጥ ምን ሁኔታ መፈጠር አለን? ምክንያቱም ይሄ የጎለበተ የሰው ኃይል የሰው አእምሮ ከሀገር መውጣት ለሀገር ጉዳት ነው። ምክንያቱም እነኚህ ሰዎች ላይ የተማሩ ሰዎች ላይ መንግስት ብዙ ገንዘብ አጥፍቷል። ከሀገር ሲወጡ ሀገሪቷ ትጎዳለች፣ በኢኮኖሚም በሰው ኃይልም በሁሉም ትጎዳለች። እና ምንድን ነው እንደገና እነኚህ ሰዎች ወደ ሀገራቸው እንዲመጡ የሚስባቸው የሚል ነበረ። በዛ ላይ እንግዲህ ያጠና ነው የዴሞክራሲ እጦት፣ የሰብአዊ መብት መታጣት፣ እነኚህ እነኚህ ሁሉ ወደ ውጭ እንዲወጡ ያደርጋቸዋል። እንደዚሁም ደግሞ እነኚህ ኢትዮጵያኖችን በሰላሳ አንድ አሜሪካ ስቴት ውስጥ ነበር ያጠናነው። እነኚህ ሁሉ ወደ ሀገር ለመመለስ እንፈልጋለን፣ ሀገራችን ለመርዳት እንፈልጋለን። ነገር ግን የሰብአዊ መብት የዴሞክራሲ ሁኔታ ካለ እዚህ ውጭ ሀገር የገንዘብ መሻት አይደለም እዚህ ያወጣል። ሀገራችን ውስጥ ዴሞክራሲ ቢኖር ሰብአዊ መብት ቢኖር እንመለሳለን የሚል ነገር ነበረ። እንደ አጋጣሚ ሆኖ የደርግ መንግስት ወድቆ ይሄ የደርግ መንግስት ሲገባ ነበረ እንግዲህ ኢትዮጵያኖች አዲሱ መንግስት ዴሞክራሲን ካሰፈነ ሀገር ውስጥ ሰብአዊ መብቶች ካሉ ኢትዮጵያኖች እሰይ ብለው ወደ ሀገራቸው ተመልሰው ይገባሉ የሚል ተስፋና ድምዳሜ ነበረ ያደረግ ነው። እንደ አጋጣሚ ሆነው ግን ያ አልሆነም። በመጨረሻም ያ ጥናት በእኛ መካከል የመጀመሪያው በኢትዮጵያኖች መካከል የመጀመሪያው ነበረ የሰው ፍልሰት በተመለከተ ትዝታ እና ከዛ በኋላ ከዶክተር ማይገነት ጋር በቅርብም ስለምትተዋወቂ በኢትዮጵያ ሁኔታ ላይ ያላቸው ስሜት ምንድን ነበረ? እሷ ፍጹም ኢትዮጵያዊት ነች። አገሯን በጣም ነው የምትወደው። ማይገነት በጣም ከተከበረ ቤተሰብ ነው የምትመጣው። ጥልቅ ትምህርት ያላት እስከ ዶክትሬት ደረጃ የተማረች ነች። ነገር ግን በጣም ሰው አክባሪ፣ በጣም ትሁት፣ በጣም ወገኖቿን የምትወድ ከዛ ደግሞ ደግሜ ደጋግሜ ያስተዋልኩት ሁሉንም ኢትዮጵያዊ በእኩል አይን የምታይ በፍቅር አይን የምታይ ከዳር እስከ ዳር እንደዛ አይነት ፍቅር ያላት እና ለኢትዮጵያ ሁልጊዜ ሰላምና ብልጽግናን የምትመኝ ነበረች እና ሰላም ማለት እንግዲህ ማጊ ደግማ ደጋግማ የምትለው ምንድን ነው፣ የጦርነት ያለ መኖር ሰላም አለ ማለት አይደለም። ሰዎች በፍርሃት መኖር የለባቸውም፣ ውጥረት መኖር የለበትም። በአንድ ሀገር ውስጥ ሰው ብሶቱን፣ አመለካከቱን፣ ደሳውንም ሆነ ሀዘኑን ጮክ አድርጎ ነው መናገር ያለበት፣ መብቱ ነው፣ እግዚአብሔር የሰጠው መብቱ ነው፣ ነው የምትለው። ይህን ደግሞ ስልጣን ላይ ያለውን መንግስት በመቃወም ብቻ አይደለም መጪ ተተኪ ድርጅቶች ኢትዮጵያ ውስጥ ስልጣን እንይዛለን ብለው የሚመኙ ድርጅቶች ይሄንን አስቀድመው እንዲገነዘቡ እንዲያውቁና እንደ ዓላማ እንዲይዙት የምትጥር ሰው ነበር። እንግዲህ ብቻዋን አይደለም ያው በድርጅቱ አማካይነት ማለት ነው። የወይዘሮ ማይገነት መልካም ሚስትነቷን ከሰላሳ አራት ዓመታት በላይ የዘለቀው ትዳሯ ይመሰክራል ይላል የህይወታቸው ታሪክ። የወይዘሮ ማይገነት ባለቤት ዶክተር ጌታቸው መታፈሪያን በሐዘናቸው መካከል አገኘኋቸው። ጤና ይስጥልኝ ዶክተር ጌታቸው። እግዚአብሔር ይመስገን ጠና ይስጥልኝ። ዛሬ የደወልኩሎት ወጥቶ ከምናነሳሉ ጉዳዮች ወጣ ያለ ነው። በቅድሚያ ለደረሰቦ ሀዘን በእጅጉ እናዝናለን፣ ሀዘኔን እገልጻለሁኝ። ከዶክተር ማይገነት ሽፈራው እረፍት ጋር በተያያዘ ላነጋግሮት ነው የደወልኩት። እሺ፣ በጣም አመሰግናለሁ እግዚአብሔር ይስጥልኝ። እኔ ወንድም፣ እስቲ ስለ ዶክተር ማይገነት ስለቤት ሁኔታቸው እንዴት አይነት ሰው እንደነበሩ እስቲ ስለ ሰብእናቸው ከእርሶ የበለጠ እንግዲህ የሚያውቃቸው የለምና እስቲ ትንሽ እንገሩኝ። እሺ በዚህ አጋጣሚ በጣም አመሰግናለሁ። በአንድ ሁለት ረት ለማየት እንሞክራለሁ። አንደኛው በትምህርቷ ስለ ሴቶች መብት፣ ስለ ሴቶች የዴሞክራሲ መብቶች ከሰላሳ አመት በላይ የሰራች የጻፈች ትምህርቷም የመጨረሻ ትምህርቷ የፒኤችዲ ትምህርቷ በሴቶች ትምህርት ላይ ያተኮረ ነበረ። ዛምቢያ ሄዳ ነበረ የሰራችው። መንግስት ስለ ሴቶች የሚያወጣው የትምህርት ፖሊሲ ምንድን ነው የሚል ነበረ። በዛ መልኩ ነው አንደኛው። ሌላው ረስ የሚታየው በጠቅላላው በሰባ ሰባዊ መብት ላይ ያተኮረ ስለ ሰብአዊ መብት መጣስ የሚያንገበግባት ሴት ነበረች። በሌላ መልኩ ደግሞ በቤተሰብ ደረጃ ልጆቿን በቅርብም ደግሞ ያፈራናቸው ሁለት የልጅ ልጆች አሉ። እነሱም ማጫወት ከእነሱ ጋር ጊዜውም ማጥፋት ትፈልጋለች። በትርፍ ጊዜውም ደግሞ ከማንበብ ሌላ የጓሮ አትክልት አበባ መትከል የምትወድ ጊዜውን እዛ ላይ የምታጠፋ ነበረች። ህይወቷ እንግዲህ ይህን የመሰለ ነበር። ዶክተር ጌታቸው አሁን እንደሚ ይገልጹልኝ። ዶክተር ማይገነት በጣም ሰፊ የሆኑ ጉዳዮች ላይ ተሰማርተው ሲሰሩ የነበሩ የኖሩ ናቸው። በሙያቸው መምህር ነበሩ። በዩኒቨርሲቲ ኦፍ ዲስትሪክት ኦፍ ኮሎምቢያም መምህር ነበሩ። በሴቶች ጉዳዮች ላይም እንደዚሁ በንቃት የሚሳተፉ ነበሩ። ይህ ሁሉ አንድ ላይ ከሆነ በኋላ እንደገና ለቤት የሚበቃ ጊዜ አላቸው። ከስራቸው አልፎ እንደገና ደግሞ ከዚያም ተርፎ ደግሞ የነገሩኝ ሌሎች እንደዚህ በሚወዷቸው እንቅስቃሴዎች ላይ እጽዋትን በመንከባከብ ላይ ያሉኝ ምን ያህል ነበር ጊዜያቸውን በስርዓት አደራጅተውና አስተካክለው የሚመሩት። ዶክተር ማይገነት ጊዜዋን እንግዲህ እያብቃቃች ለራሷ ብቻ ሳይሆን ለሌሎች ኢትዮጵያኖች የሚበጅ ለኢትዮጵያኖች ብቻ ሳይሆን ደግሞ ለዓለም በሞላ የዴሞክራሲ ጥሰት በሚኖርበት ለምሳሌ መካከለኛው መስራቅ ሱሱ ሁሉ ያንገበግባታል። አንዳንዴም እንቀልድባት ነበረ። አንቺ ዛሬ ፍልስጤም ሆነሻል፣ አንቺ ዛሬ እንደዚህ ሆነሻል እያል የምንቀልድባት ሰው ነበረች እና ጊዜውን እያብቃቃች፣ ምክንያቱም ለትውልድ የሚቀር መስራት አለብኝ የሚልም አለ። ግራና ቀኝ እየተሯሯጠች በትምህርቱም በኩል በጽሁፉም በኩል በሌላው እንግዲህ እንደ ማንኛችንም እያብቃቃች የምትሯሯጥ ግለሰብ ነበረች። ወደ ትዝታ በላቸው ልመለስ። የኢትዮጵያ ሴቶች መብት ማዕከል ድርጅታቸው ብዙ የተቸገሩ ኢትዮጵያውያን ሴቶችን በተለይ በአረብ ሀገሮች ውስጥ ያሉና ብዙ እንግልት የደረሰባቸውን ሲረዳ አውቃለሁ። ምን አደረጋችሁ? የዶክተር ማይገነትስ ድርሻ በዚያ ጥረት ውስጥ ምንድን ነው? ድርጅቱ በሰላም ረገድ አሁን ቀደም ያለውን ስነግርህ፣ ማህበራዊ በሆኑ ጉዳዮች ደግሞ አንዳንድ ዝግጅቶችን እያዘጋጀ የመዋጮ ምሽት ወይንም ሌላ ሌላ ነገር እየሰራን ገንዘብ አረብ አገር ውስጥ የሚንከራተቱት በደል የሚበዛባቸው እነሱን ለመርዳት ጥረት ያደርጋል። ቤይሩት ውስጥ ለምሳሌ ግንኙነት አለን ከአንድ የሴቶች ማህበር ጋር። አንዲት እንደዚሁ ጎበዝ የሆነች ኢትዮጵያዊት አለች። ከእሷ ጋር ነው ግንኙነት የምናረገው። እንደዚህ ተባረው በሚሄዱባቸው ቦታዎች እንደ መጠጊያ እንደ ሸልተር ነገር የምትጠቁማቸዋለች። በዛ መልኩ ነው የምንረዳው። ባለፈው የዛሬ አመት ተኩል ሳውዲ አረቢያ መቶ ሀምሳ ሺህ የሚሆኑትን ደግሞ ስታባረር ኢትዮጵያ ውስጥ አንድ መንግስታዊ ያልሆነ ድርጅት አለ። ያ መንግስታዊ ያልሆነ ድርጅት ከተመላሾቹ እንግዲህ እንደ አቅምህ ነው፣ ከተመላሾቹ አንድ አራቱን ወስዶ አስጠልሎ ሕክምና ሰጥቶ ምግብ ሰጥቶ ስልጠና ሰጥቶ ወደ ስራ እንዲመልሳቸው እና ከዚህ ከምናገኘው ገንዘብ እንደዛ አይነት ስራ ነው የምንሰራው። ሌላው እዚህ ከተማ ውስጥ ደግሞ በየአመቱ አሁን ለምሳሌ ማርች ሊመጣ ነው እንግዲህ፣ መሀከላችን የለችም ግን ድርጅቱ ያደርጋል። በየአመቱ ድርጅቱ የሚያደርገው ምንድን ነው? ማርች ኤት ማለት ነው ማርች ኤት። ማርች ውስጥ እዚህ አካባቢ በስደት መጥተው አንዳንዶቹ እንደውም መጽሐፍ ማንበብም አይችሉም ግን የንግድ ባለቤቶች ሆነው ሌሎች ወገኖቻቸውን ቀጥረው፣ ሴቶች ማለት ነው ተደራጅተው የሚኖሩ በጣም ብዙ የእንጀራ ቤት ባለቤቶች ወይም የተለያየ ንግድ ባለቤቶች አሉ። እነሱን ኦነር እናደርጋለን እናከብራቸዋ። ማህበረሰቡ ውስጥ ራሳቸውን በመቻላቸው፣ ማህበረሰባቸውን በማስመስገናቸው፣ ለሀገሪቱም ደግሞ ንግድ በማበርከታቸው፣ እንዲህ እንዲህ አይነት ስራ ነው እንግዲህ ድርጅት ያለው ስራ ነው የሚሰሩት። ብላችሁ ማለት ነው። ልክ ነህ። የዶክተር ማይገነት ቤተሰብ بتلي ب ሴቶች መብቶች ላይ ያተኮሩ የማስተርስ ዲግሪ፣ ዶክትሬት ዲግሪ ለሚሰሩ የስኮላርሽፕ እድል ለመክፈት እየተዘጋጀ ነው ያለው። ልክ ነው። በዚህ ላይ የእናንተ ማህበር የኢትዮጵያ ሴቶች መብቶች ማዕከል የመሳተፍ ሀሳብ አለው። በዚህ ውስጥ እንግዲህ ድርጅቱን የሚመራ አመራር አባል አለ እዛ ውስጥ የለውም። እኔ አባል ነኝ በአሁኑ ሰዓት። ማጊ ካረፈች ገና ጊዜውም አጭር ነው። አንድ ሳምንት ነው፣ አንድ ሳምንት ነው። ሰኞ ነበረ የቀብር ስነስርዓቷ እና አሁን ስብሰባ አድርገው ምናልባት ማርች ስምንት ላይ እሷን ነው ለማክበር ዓላማ የተደረገው። እዛ ላይ ይቀርባል ይሄን ሀሳብ ይቀርባል፣ ይጠናከራል ወይንም የኢትዮጵያ ሴቶች መብት ማዕከል ይሄንን ሀሳብ የሚረዳበትን ወይም ወደ ማህበረሰቡ የሚያወርድበትን መንገድ ይቀርጻል ብዬ አስባለሁ። ስለዚሁ የስኮላርሺፕ ድርጅት ዶክተር ጌታቸው መታፈሪያም አጫውተውኛል። አዎ እንግዲህ ይህ ትግሏ ስለ ሴቶች ስለ ሰብአዊ መብት የምታደርገው ትግል በእሷ ላይ ብቻ እንዳያውቁምና ቀጣይነት እንዲኖረው በዛ አካባቢ ሪሰርች የሚያደርጉ ለፒ ኤች ዲያቸውን ለማስተርስ እንደሚያደርጉ ስኮላርሽፕ እንሰጣለን ብለን አስበናል። ምክንያቱም ስሟ ተግባሯ፣ ስራዋ ቀጣይነት እንዲኖረው ይህም ደግሞ የትኛውን መንግስት መጣ፣ ይህም መንግስት ሄደ፣ ያኛው መንግስት መጣ፣ የሰብአዊ መብቶች በግድ መከበር አለባቸው። መንግስታት ሁል ጊዜ ይጥሳሉ፣ የትም ሀገር ይህ ጥሰት አለ። በሀገራችን በአፍሪካ በተለይ የባሰ የባሰ ሰብአዊ መብት ጥሰት አለ። ሴቶች መብታቸው ከቤትም ሆነ ከአካባቢያቸው፣ በትምህርት ቤትም በስራ ላይም ሁልጊዜ እንደተበደሉ ነው። ለዛ እንግዲህ የሚያጠና መፍትሄ የሚፈልግ ፖሊሲ የሚያመነጭ ትምህርትን የሚያጠኑ ስኮላርሽፕ ቤተሰቧ ይሰጣል ብለን አስበናል። እንግዲህ ያም እንግዲህ በጅምር ነው ላይ ያለው ገና ህጉም ተቀርጾ ምን ምን ተፈላጊነት እንዳላቸው ቁም ነገሩ ምን ላይ መሆን እንዳለበት ያን ያን እንግዲህ ከጨረስ በኋላ ያ ይፋ ይሆናል። እንግዲህም ይህን ስኮላርሺፕን ደግሞ ለማዳበር እና ለማጎልበት ሰፋ ያለ ደግሞ ወደ ህዝብ ሄደን ደግሞ የምንጠይቅበት ሁኔታ ይኖራል ብዬ ተስፋ አድርጋለሁ። ድጋፍ ለማሰባሰብ ማለት ነው፣ ድርጅቱን ማጠናከሪያና ማካሄጃ። ልክ ነው፣ ከመንግስታት ወይም ከሌሎች ግብረሰናይ ድርጅቶች ያገኛችሁት ድጋፍ ወይም ደግሞ እንደዚህ ያነሳችሁት ነገር አለ ከእነሱ ጋር ነው ወይስ ገና በለን ግራና ቀኙን አይተን ያጠናው ነገር የለም። ያው ከህልፈተ ህይወታው በኋላ ይሄንን እናደርጋለን በማለት ቤተሰቧ ተስማምቷል። ግን ይሄ እንግዲህ ሰፋ አድርገን የምናጠናውና አንዳንድ ነገሮችን ከሌሎችም ድርጅቶች የምንጠይቅበት ሁኔታ ይኖረዋል። ዋናው ግን የዚህ አይነት ትምህርት ስለሴቶች፣ ስለሰብአዊ መብቶች የሚታገሉ የሚጽፉ ፖሊሲ ላይ የሚያተኩሩ ሰዎች ለነሱ እርዳታ ለመስጠት ነው እንግዲህ እርዳታውን ደግሞ ሰፋ በማድረግ በቤተሰብ ብቻ ሳይሆን ከሌሎችም ደግሞ አሰባስበን ያን በቀጣይነት እንዲኖረው ለማድረግ እሞክራለን ብለን አስበናል በሴቶች ላይ ነው የሚያተኩረው ይሄ ስኮላርሽፕ እንግዲህ በሴቶች ላይ ነው ስለ ሴቶች መብት ስለ ዴሞክራሲ መብት በሚያጥኑ ሰዎች ላይ ነው የሚያተኩረው ልክ እኛ ስኮላርሽፕ አግኝተን እንዳጠናን ለሕብረተሰቡ መመለስ አለብን። ይሄ እዳ ነው የተሰጠና ያንን እዳችን መክፈል አለብን ከሚል አንጻር ነው የሚሳተፉት። በስኮላርሽፕ ውስጥ ወይም እድሉን የሚያገኙት ሴቶች ብቻ ናቸው ወይስ ማንም ነው? በዛ ዙሪያ በሴቶች መብቶች ዙሪያ የሚሰራ ማንም ነው። ማንም ነው። ስለ በተለይ ትኩረቱ ስለ ኢትዮጵያ ሴቶች ያ የሆነና ማንኛውም ጥሪ ይደረጋል ያንን ጥሪ ያመልክተው ይህን ይህን እንጽፋለን የሚሉ ሰዎች እንግዲህ ልነሱ ተወዳድረው ተፎካክረው ዋናው ግን ወደ ውስጥ ገባ ብለን ምን ምን ማካተት አለበት የሚለውን ገና አልሄድንበትም እንዲያው በአጠቃላዩ ነው ያስቀመጥነው ለጊዜው ኢትዮጵያ ላሉ ተሳታፊዎች ነው ወይስ የትም ቦታ ለሚገኙ ነው ይሄ እድል ክፍት የሚሆነው ኢትዮጵያ ላሉ ትኩረት እንሰጣለን ከውጭም ደግሞ ስለ ኢትዮጵያ ሴቶች እናጠናለን የሚሉ ካሉ ለነሱም እድሉ ዶክተር ማይገነት ያሰናዱት ከእንግሊዝኛው በግርድፉ ሲተረጎም ትግል ከርቀት ጉዟችን ለሰላም ንቅናቄ የሚል መጽሐፍም ለህትመት እየተዘጋጀ መሆኑንና አስፈላጊ ጉዳዮችና ሥራዎች እንደተሟሉ ወደ ህትመት እንደሚገባ ዶክተር ጌታቸው ነግረውኛል። የዶክተር ማይገነት ሽፈራው አስከሬን ያረፈው ሜሪላንድ ጠቅላይ ግዛት ውስጥ በሚገኝ መካነ መቃብር ነው። ትዝታቸው፣ ትውስታቸው ግን በቅርብ በሚያውቋቸው አብረዋቸው በኖሩና በሰሩ ሰዎች ውስጥ ቀርቷል። አሁን እንግዲህ ዛሬ ሰላሳ አራት አመት ገደማ እሷም ለፒኤችዲዋ ስለ ሴቶች ትምህርት ለማጥናት ለፔኤችዲዋ ወደ ዛምቢያ ለመሄድ እቅድ ነበራት። እኔም እንደዚሁ ወደ ዛምቢያ ሂጄ ስለ መንግስት ሰራተኞች ለማጥናት እቅድ ነበረኝ። አንተዋወቅም ነበረ። እሷም በጣም ተቀራራቢ የሆነ ነገር ላይ ነው የምትሰሩት፣ ሁለታችን ተቀራራቢ ነው፣ ሁለቱም አገሮች ላይ ነው እንግዲህ በኢትዮጵያ ሄደን ለመስራት እሷም እኔም ቢሆን በዛ በወቅቴ ጊዜ አይቻልም። ምክንያቱም ስለ ሰራተኞች ስለ መንግስት ሰራተኞች ሙያ ሞራላቸውን በተመለከተ ያንን ለማጥናት እዛ ኢትዮጵያ በዛን ጊዜ ሁኔታው አመ ያቸው ነበረ የደርግ ስርዓት የነበረበት ጊዜ ስለነበረ ነው። እንደዚሁም ደግሞ በእሷም በኩል ስለ ሴቶች ትምህርት ያንን ጠለቅ ብሎ ለማጥናት ሁኔታው አይፈቅድም ነበረ እና እሷም ከሚልዋኪ ዩኒቨርሲቲ ስኮላርሽፕ አግኝታ እዚህ ላይብራሪ ኦፍ ኮንግረስ ለማጥናት መጥታ እኔም እንደዚሁ አንተዋወቅም። እዚያው ሳጠና በዛን ጊዜ ላይብረሪ ኦፍ ኮንግረስ ሪሰርች ለሚያደርጉ ሰዎች ልዩ ክፍል ይሰጥ ነበረ እና የዛምቢያ መጽሐፍቶቼ እዛ ተደርድረው ነበረ ክፍሌ ውስጥ። እሷም ፈልገው መጽሐፍ ነበረ እኔ ጋር ነበረ እና ወደ ዛምቢያ ለመሄድ እያሰብኩ ነው ስትለኝ፣ እኔ ከት ብዬ ሳቅኩ። ምን ያስቃል ስትለኝ፣ እኔም እኮ ወደ ዛምቢያ ለመጓዝ እያሰብኩ ነው ስኮላርሽፕ ማግኝቻል፣ ብዬ በዛ ተዋወቅ ያው ዛምቢያ ጥናታችን ለማካሄድ ከዛምቢያ መንግስት ፈቃድ ተሰጥቶን ከዩኒቨርሲቲውን ፈቃድ ተሰጥቶን፣ በዛ ተሰማርተን፣ በዛ እንግዲህ ተዋወቅን። ትዳራችን ብቻ ሳይሆን የአእምሮ የጥናት የትምህርታችን ሁሉ ሁኔታ መንገዶች አንድ ላይ መጥተው አገናኙን። እና እንግዲህ ያ በጣም እንደ ተአምር ነው የምቆጥረው እሷም እንደ ተአምር ነበር የምታየው። ጓደኞቻችንም ይሄንን እንደ ተአምር ነበረ የምንትን የሚሉት እና እንግዲህ ያ ትልቁ ሁለታችንን የሚመለከት ትልቁ ምዕራፍ እሱም ነው ብዬ አምናለሁ። ምን ያህል ጊዜ ቆያችሁ ዛምቢያ? ዛምቢያ አንድ አመት ቆየን ጥናታችን ጨርሰን ያው ለአገሩ ህዝብ ገለጣችን ሰጥተን ለዩኒቨርሲቲ ሰዎች እንዲያውም ጥናታችን በዚያን ጊዜ በጋዜጣው ላይ ሁሉ ወጥቶ ነበረ እና በዚያ መልኩ ነበረ እንግዲህ፣ ከአንድ ዓመት ጥናት በኋላ የተመለስ ነው። ወደ አሜሪካ ሀገር የተለያዩ ጥናቶችን የሰራችሁት ሁለታችሁ የተለያዩ ኔ ያው በመንግስት መስሪያ ቤት የመንግስት ሰራተኞች ስለ ሞራላቸው ስለሚያጠኑ ስለ የሚሰጣቸው ትምህርት፣ እሷም ደግሞ የዛምቢያ መንግስት ስለ ሴቶች ጥናት የሚያወጣው ፖሊሲ ስለ ካሪኩለም፣ ስለዚህ ስለዚህ ነበር ያጠናቸው እዛን የተጋባችሁት ወይስ እዚህ ከተመለሳችሁ በኋላ እዚህ ከተመለስን በኋላ ተጋባን እሷ ሚልዋኪ ከተማ ነበረች እኔም ዋሽንግተን ነበረ ንድሮ እና እንግዲህ ከተጋባን በኋላ እዚህ አንድ ላይ ኑሯችንን ጀመርን ማለት ነው ወደ ትዝት አልዙ ለመሆኑ ክለብ አስራ ሰባት ምንድን ነው ማህበራዊ ነገር ነው እስቲ ስለ እሱ ነገር ምንድን ነው ሜሪላንድ ሞንትጎመሪ ካውንቲ የምንኖር ለረጅም ጊዜ ነው የምንተዋወቀው ገሚሶቻችን በትምህርት ቤት ነው የምንተዋወቀው። አሁን ለምሳሌ የማይገልነት ባለቤት ዶክተር ጌታቸው መታፈሪያ እኔ ሀዋርድ ስገባ እሱ ግራጅዌት ስኩል ነበር የሚሄደውና እንተዋወቃለን። በቃ ለረጅም ጊዜ ከዛ የምንተዋወቅ ሰዎች አንድ ሰፈር ቤት ገዛንና ትዳርም ስንመሰርት ልጆቻችንን አብረን አሳደግን። ኢትዮጵያዊ ባህልም እንዲኖራቸው ከዚያ አስተማሪ ቀጥረን በየሳምንቱ አማርኛ ይማሩ ነበረ፣ ባህል ይማሩ ነበረ። ባህል እንግዲህ ያለውን ባህል እንዲማሩ እንዲያውቁ ልጆቻችንን በጋራን በየሳምንቱ እናስተምር ነበር እና እነ ማይገነትና ጌታቸው ከዛ ቤተሰቦች አባል መሀል ናቸው። በኋላ ልጆቻችን አደጉ፣ ተማሪ ቤት ጨረሱ፣ ኮሌጅ ሄዱ እና በየፊናቸው ሄዱ። ከዛ በኋላ ምን እናድርግ? በየሳምንቱ ነበር የምንገናኘው፣ እንዴት አድርገን ግንኙነታችንን ቀጥል፣ እኛስ በየቤታችን በብቸኝነት ልንኖር ነው ወይ የሚል ሀሳብ መጣና፣ አይ ክለብ እናቋቁም ተባለ። ምን አይነት ክለብ? በቃ ለመከራም የምንደራረስበት፣ ደስታም አብረን የምንጋራበት ይሁን ተባለ እና አሁን ክለቡን መስርተን በየሁለት ወር አንዴ በእያንዳንዱ ቤት የዞርን ስብሰባ እናረጋለን። እዛ ራት እንበላለን። በየአመቱ ካምፕ እንሄዳለን። ጫካ አካባቢ ጫካ እንሄዳለን። አንዱን የሳምንት መጨረሻ እንመርጠና በጣም ብዙ ጊዜ ሰኔ ውስጥ እንደዚህ እንሄዳለን እና ልጆቹም በነበሩ ጊዜ እናደረግ ነበር ይሄን ነገር። አሁን ካምፕ እንሄዳለን። ጉዞ አብረን እንጓዛለን አንዳንድ ሀገሮችን አብረን ጎብኝተናል። እንደ ሁኔታው የቻለ ይሄዳል፣ ያልቻለ ይቀራል። በብዙ የምንሄድበት ጊዜ አለ። አንድ አራት አምስት ሆነን የምንሄድበት ጊዜ አለ እና በዛ መልኩ ያው እያረጀንም ስለሆነ ሀገሮችን ጎበኛለን ማለት ነው። አስራ ሰባት ናችሁ? አዎ ለዚህ ነው ክለብ ሴቨንቲን የተባለው። እንደዚህ አሁን ለመጀመሪያ ጊዜ ነው ከመካከላችን ሰው በሕይወት ሲያልፍ። እና ግን ከቤተሰብ መርዶ በሚመጣበት ጊዜ ከዛ ሰው ጋር ሀዘን ቁጭ እንላለን፣ ምግብ እናቀርባለን። ለዛ የተመደበ ገንዘብ አለን። እና በበዓልም እንገናኛለን። አንዳንድ የታወቁ በዓላትን አብረን ተሰብስበን ነው የምናከብ። በተለይ በሀዘን ጊዜ በእንደዚህ አይነት ችግር ጊዜ የምታደርጉትን እንቅስቃሴ እኔም አይቻለሁ እ አንዳንድ አጋጣሚዎች ተገኝች የዛም ክለብ አባል ነበረች። ማይገነትም ምንም እንኳን ካምፒንግ ባትወድም ካምፒንግ አትወድም፣ ምክንያቱም እንቁራሪት ይበላኛል ምናምን ትል ነበረ ከዚያ ትዝታ ወደ ጓደኝነት ወደ ቤተሰባዊ ትዝታዋ ተመለሰች። ማይገነት ስለ ስለ አንተ ችግር ተጨናቂ ናት እና የጓደኞቿን ችግር እንደ ራሷ ችግር እና ችግር አድምጣ ዝም ትል አይደለችም። ያንን ችግር እንደ ራሷ ችግር ወስዳ ለመፍትሄ የምትማስን ናት። ሁል ጊዜ ሁል ጊዜ እና ለሁሉ ደራሽ ናት። አንተ ሳታስብ አንድ ነገር ሰምተ ዝም የምትለው ነገር የለም። እሷ እሷ በቃ ሁሉ ነገር የሰው ችግር ይከነክናታል። ለዚህም ይሆናል የደም ግፊት ነበራት፣ የስኳር በሽታ ነበራት። ሲያማቱሏት፣ ሁሉ አትተኛም። ለጓደኞቿ በተለይ ሴቶችን የሚነካ ህጻናትን የሚነካ ነገር አትወድም፣ እና ለጓደኛ ግን ብርቅ ናት። በቃ የልብ የሆነ ጓደኛ የደስታ ጊዜ ብቻ ሳይሆን የመከራ ጊዜ ጓደኛ፣ እንደዛ ናት። ትዝታ ለአንቺም እንደ ጓደኛም እንደ ቤተሰብም እንደዚሁም ለሌሎችም ዶክተር ማይገነትን ለሚያውቁ በቅርብ ሁሉ አዘን ላይ ላሉ ሁሉ መጽናናትን እመኛለሁኝ። በተለይም ኢትዮጵያ ላሉ ቤተሰቦቿ ታላቀቷ፣ ምስማከሽ፣ ፈራው፣ ባለቤቷ አቶ ታዬ እንዲሁም አክስቶቿ፣ አጎቶቿ ጽናቱን እንዲሰጣቸው እኔም በዚህ በሰጠኸኝ እድል አማካይነት መልእክቴን ማስተላለፍ ፈልጋለሁ። እግዚአብሔር ውስጥልኝ አመሰግናለሁ። ዶክተር ማይገነት ከሀገራቸው ምድር ጋር ለመጨረሻ ጊዜ የተለያዩት ከአምስት ዓመታት በፊት ነበር። ሁለታችንም ቤተሰባችን ብይዘን ከአንድ አስር አመት ጊዜ ሆኖናል። ሄደን ነበረ ልጆቻችንን አገራቸውን ለማሳየት ከዛ በኋላ ኢየሩሳሌም ሄደን እናታቸው እናቷ ዛ መጥተው ትንሽ ታሞ ስለነበረ የዛሬ አምስት ወይም ስድስት አመት እሳቸውን ኢየሩሳሌም ካሳከመች በኋላ ኢትዮጵያ ይዛ ሄዳ ነበረ እና አንድ አምስት ስድስት አመት ይሆናታል። ቀብሩ እዚሁ ነው የተፈጸመው፣ እዚሁ ነው የተፈጸመው። ምክንያቱም ዘመዶች እዛ ቢኖሩም አብላጫውን ሕይወቷን ያሳለፈችው እዚህ ስለሆነ ወላጆችም ልጆችም እዚህ ስላሉ እንግዲህ በዛ ምክንያት እዚህ ሆኗል። ዶክተር ጌታቸው መታፈሪያ፣ መቼም በዶክተር ማይገነት ሽፈራው ማለፍ በጣም ብዙ ሰው ነው ያዘነው። ህይወታቸውን በቅርብ ነው ብዙ ሰው የሚያውቀው። እርሱም እንደገለጹት ትልቅ ሀዘን ነው። እግዚአብሔር ጽናቱን እንዲሰጠው ለእርስም፣ ለመላ ቤተሰብ ለልጆቻቸውም እንመኛለን። በጣም በጣም አመሰግናለሁ። እግዚአብሔር ይስጣችሁ። እግዚአብሔር ሁላችንም ቤተሰባችን ሁሉ እግዚአብሔር ይጠብቅ። ኢትዮጵያን ህዝብ ሁሉ እግዚአብሔር ስለ ዶክተር ማይገነት ሽፈራው በየአጋጣሚው የሚሰሙት የሚሰጡት አስተያየቶች የሰብዕናቸውን ምንነት ገላልጠው የሚያሳዩ ናቸው። የሚገባትን ሽልማት ስቷል። ተግታት ስድስት ቁጥር ሀያ አምስት ሀያ ሁለት ያለው ክፍል ነው። የሚገባትን ሽልማት ስቷት። ለበክረ መስቀል ምንድን ነው የምንሰጣት ሽልማት ምንድነው? ምንችል ወገኖች ምን ስላደረገች ነው? አንድ ተፈጥሮና ዓለም ተማራ ጀግንነት ሲሰራ ይሸለማል። አንድ ተማሪ ውጌታማ ነገር ይዞ ሲወጣ ይሸለማል። ሁሉም በየፈርጁ ሽልማት ይገባል። ምን ስላደረገች ነው ሽልማት ስለ ንጽህና፣ ስለቅድስና፣ ስለ ስለ ፍቅሯ ምንድነው ፍቅሯን ማይገነት ምንም ታውቃለች ፍቅረ እግዚአብሔር እና ረቢጥን ጊዛ የተጓዘች ታላቅ የዘመኑ የሴቶች ቁንጮ እንደሆነች ይህንን መስጠር ፈልጋለሁ። ሊቀ መአምራን ዶክተር አማረ ካሳይ የዋሽንግተን ዲሲዋ ዋ ርዕሰ አድባራት ቅድስት ማርያም ደብረ ሰላም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ከተናገሩት ሰፊ ቃል ለመግቢያቸው የተንደረደሩበትን ነው የሰማችሁት። በቅዱስ ገብርኤል ቤተክርስቲያን የተካሄደውን የስንብቱን ስነ ስርዓት የመራው የአሜሪካ ድምጹ የአፍሪካ ፕሮግራም ዳይሬክተር ንጉሴ መንገሻ ነበር። ማይገነት እንዲሁ ሰው አልነበረችም። ግዙፍ የነበረች ታላቅ ሰው ነች። ማይገነት ያነካቸው ህይወት የለም። እኔና ባለቤቴ ከ30 አመት በላይ እናውቃታለን። ማይገነት ማይገነት ልጆቿና ልጆቻችን የሌሎችን ጓደኞቻችን ልጆች አብሮ ነው ያደጉት እና በዚህ ጊዜ ውስጥ ማይገነትን በብዙ ዘርፍ ነው የምናያት ዶክተር ማይገነት በማስተማርና በምርምር ስራዎቻቸው፣ በተለያዩ ጽሁፎቻቸው፣ ከመገናኛ ብዙሃን ጋር ባደረጓቸው ቃለ መጠይቆች፣ ውይይቶችና የመድረክ ንግግሮች እንዲሁም የግል ጭውውቶች ያነሷቸው ቁም ነገሮች ተነግረው አያልቁም። በቅርብ የሚያውቋቸው እንደሚሉት ቤተሰባቸው ካዘጋጀው አንድ የቪዲዮ ቅንብር ላይ ያገኘሁትን የሴቶችን ወደ አመራሩ ግንባር መውጣት አስፈላጊነትና መሰናክሎች አንስተው የተናገሩትን ቅንጭብ ላሰማችሁ። እኛ የአመራሩ ግንባር ላይ ከሌለንባቸው ቀዳሚ ምክንያቶች አንዱ ያለመደራጀታችን ነው። መደራጀት ለሴቶች መብቶቻቸውንና ኃላፊነቶቻቸውን እንዲያውቁ በጣም በጣም አስፈላጊ ነው። ሌላው ትምህርትም በአንደኝነት የሚጠቀስ ነው። ወንዶቹ ያላቸውን ያህል ትምህርት የለንም። ስርዓተ ትምህርቱ ሴቶች መሪ እንዲሆኑ የሚያደፋፍር አይደለም። ስለ ዶክተር ማይገነት ሽፈራው ያላቸውን ክብር የሚገልጹ እጅግ የበዙ መልእክቶች ወጥተዋል። እጅግ የተዋበች የሰው ልጅ አጣን ፍትህ በጠፋ ጊዜ ሁሉ በሰላም ለመፍታት ስትታገል የኖረች ዕረፍትሽን፣ የሰላም ያድርገው። ሮሚሻ አባተ። በዶክተር ማይገነት እልፈት በጣም አዝኛለሁ። የኢትዮጵያ ሴቶች መብት ማዕከልን ትመራ ነበር። የማዕከሉን ስራ ባወቅኩባቸው ባለፉት ሦስት ዓመታት በሦስት ዘርፎች ዋና ዋና ዘመቻዎችን ሲያካሂድ ታዝቤያለሁ። በሴቶች ላይ በየቤት ውስጥ የሚፈጸም ጥቃትና የሚደርስባቸው ሁከት ፍልሰትና የሲቪል ነፃነቶች መሸርሸር የኢትዮጵያ ሴቶችን እንዴት እንደሚጎዷቸው አሳይተዋል። የኛ ሰው እርስ በራሱ ላይ እየተነሳ አንዱ በሌላው ላይ ተቋም በተቋም ላይ ከሚያደርጋቸው እጅግ የከፉ አድራጎቶች የተወሰኑትን ተጋፍጣ ተዋግታለች። ሆኖም ግን ርኅራኄዋን ብልህነቷንና ቅን መሪነቷን እንደጠበቀች ነበረች። እኔ ባወቅኳት በዚህ አጭር ጊዜ ውስጥ የደገፈችኝ በልምድ የተሞላችና ትሑት ተሟጋች ነበረች። እርሷን ለማጣቴ መሳፍርት የለውም። ኩመራ ዘካርያስ የኢትዮጵያ የሰብአዊ መብቶችና የሴቶች መብቶች ቀንድል ተሟጋችና አስተማሪ ዶክተር ማይገነት ሽፈራው እረፍትሽ የሰላም ይሁን። ምኒልክ ሳልሳዊ ሁላችንም ኢትዮጵያውያንና በውጪ ያለን ኢትዮጵያውያን ሁሉ በነጻነትና በዲሞክራሲ የምታምን እውነተኛ ሰብአዊነትን የተላበሰች እውን እንዲሆኑም በርትታ የሰራች ሰው አጣን። ሐዘኔና የማጣቴ ስሜት ጥልቅ ናቸው። ሰይድ ሐሰን ፒኤችዲ በአርተር ጄ ባወርንፌንድ የቢዝነስ ኮሌጅ የኢኮኖሚክስ ፕሮፌሰር። ወደ ኢትዮጵያ ሴቶች መብት ማዕከል ዌብሳይት ሴንተር ፎር ኢትዮጵያን ዊመን ዶት ኦአርጂ ቢገቡ ሌሎችን መልእክቶችና ተጨማሪ መረጃ ያገኛሉ። በዚህ ዝግጅት ላይ ለተሳተፉ ሁሉ በተለይ ለአቶ አለምሸት ሙሉ ነህ ምስጋና አቀርባለሁ። ስለ ዶክተር ማይገነት የተነገሩ ብዙ ብዙ በጎ ሸጋ ሸጋ ቃላታ ያለ ደጋ ማይገነት ግዙፍ ናት። የገዘፉ በረከቶችን አኩሪ ቅርሶችን ትታለን ያለፈች ተክለሰውነቷ የላቀ ብርቅና ውድ እህት በእንደ ዶክተር ማይግነት እጅግ ክቡር ለሆኑትና በማንም ሊደፈሩ ለማይገባቸው ሰብአዊ መብቶች ቆማ መሟገትና ማሟገት የማይደክማት የሰው ልጅነት ክብርና ልዕልና ዘብ ሆና አለፈች። बजे बजलोन कह पाल क्या डॉक्टर माइकल मच የበቃችና የተዋጣላት አደራጅ ነበረች። ችሎታ፣ ብቃት፣ ብልሃት፣ ባህሪ፣ እርጋታ ተዋህደው የታነጹባት አደራጅ ነበረች። ተናግሮ ማሳመን፣ ሲናገሩ ማዳመጥ የምትችል ታግላ የምታታግል ጽኑ አደራጅ ነበረች። ማይገነት ሽፈራው በእያንዳንዳችን ልቦናና ሕሊና ውስጥ እኛ ምስክር ትከተልሽ ትኖሪያለሽ ያለሽ ታላላቅ ስራዎችሽ የተከልሻቸው የህጎድ እጾች የተግባሮችሽ ስኬት ፍሬዎች የተውሽልን ቅርስ ሁሉ ለመጻኢ ትውልዶች ይተላለፋል። ማይገነት አልሞ When I let the gas, that maybe let the gas me so